ሰላም፣ ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የኢትዮጵያ የተውኔት ጥበብ መቶ ዓመታትን ቢደፍንም ህፃናትና ታዳጊዎችን የሚመለከቱ ስራዎች ግን በተነጻጻሪነት የቅርብ ጊዜ ክስተቶች ናቸው። እነዚህን ስራዎች የሚያሳዩ ስፍራዎችም በበቂ ሁኔታ ባለመስፋፋታቸው በርካታ ህጻናትና ታዳጊዎች እየተዝናኑ እውቀት ሊጨብጡበት የሚችሉበትን እድል አልፏቸዋል። ዛሬ ምሽት ከምናሰማቸው ዝግጅት መካከል የመጀመሪያው ስለ ህጻናት ተውኔት ታሪክና ፋይዳ እንዲሁም ተያያዥ ጉዳዮች የሚያነሳ ነው። በዚህ ጉዳይ ላይ ሀሳባቸውን የሚያካፍሉን እንግዳ ይዘን መጥተናል። ወይዘሮ ሂሩቲርዳ ይባላሉ። በህጻናትና ወጣቶች ቲያትር ቤት የተውኔት ጠቢብና የትውና ቡድን መሪ ናቸው። በመካየቱን ከየኛ ቲያትር ቤት በአስራስጠኝ ሰማንያ አንድ ዓመተ ምህረት ነው የተመሰረተው። ከዛ በፊት በአዋቂ ቲያትር ቤቶች የተለያዩ ቲያትር የህጻናት ቲያትሮች ይቀርቡ ነበረ ትርጉም የሆኑ ከዘመን የመጡ ባለሙያዎች እንደዚ አይነት ቲያትሮች ያቀርቡ ነበር። በአስራ ስጠኝ ሰማኒያ አንድ አመተ ምህረት ግን የህፃናትና ወጣቶች ቲያትር ቤት አሁን ያለው ጊቢ ማለት ነው ተመሰረተ ማለት ነው። ከዛ ግን በአስራስዘጠኝ ሰማኒያ ሶስት አመተ ምህረት በተለያዩ ችግሮች ስራው ተቋርጠው ነበረ። እንደገና ድጋሚ በአስራስዘጠኝ ሰማኒያ ስድስት አመተ ምህረት የራሱ የሆነ በጀት ተመድቦለት ሙሉ ሆኖ ማለት ነው፣ ሰራተኞች በዛ ተደርገው ተቀጥረውለት ስራውን ጀምሯል። እንግዲህ ከአስራስዘጠኝ ሰማኒያ ስድስት አመተ ምህረት ጀምሮ አሁን እስካለን ጊዜ ድረስ ቲያትር ቤቱ ያው ብቸኛ በኢትዮጵያ ብቸኛ ቲያትር ቤት ሆነው ለሕጻናት ቲያትሮችን ሙዚቃዎችን እያቀረበ ይገኛል ማለት ነው። ከህጻናት ተውኔት ጋር በተገናኝ ወርቃማ የሚባል ዘመን ተፈጥሮ ይሆን? ምናልባት የሰማኒያዎቹ የዘጠናዎቹ ሊሆን ይችላል። በርከት ያሉ ስራዎች የቀረቡበት ዘርፍ የተስፋፋባቸው አመታት ተብለው ሊጠቀሱ የሚችሉ ይኖሩ ይሆን? በእርግጠኝነት ከዚህ ዓመተ ምህረት ከዚህ ዓመተ ምህረት ብዬ ልልክ ባልችልም፣ ግን በጣም ለምሳሌ በአመት ስድስት ቲያትሮች የሚቀርቡባቸው ጊዜያቶች ነበሩ። በደንብ ማለት ነው። እነዛ የአሁን ለአዋቂ ቲያትር ቤቶች እንደ ገብአት ያወጧቸው በርካታ ባለሙያዎች የሰሩበት ጊዜያቶች አሉ። ባልሳሳት ከሁለት ሺህ ዓመተ ምህረት ጀምሮ ወይም ዘጠናዎቹን አጋማሽ አካባቢ በደንብ እንቅስቃሴዎች ነበሩ። ቲያትር ከአዝናኝነቱ በተጨማሪ በተለይ ለህፃናት ድርብርብ ጠቀሜታዎች እንዳሉት በአንድ መድረክ ላይ ስታጋሪ ሰምተናልኛ የተወሰኑትን ጥቅሞች መዘርዘር ይቻል ይሆን? እንግዲህ በጣም ብዙ ጥቅሞች ነው ያለው የህፃናት ቲያትር። አንድን ህፃናትን ከማዝናናት ባለፈ ለምሳሌ የአዋቂ ቲያትሮች ማዝናናት ወይም ሌላ እንትን ሊኖራቸው ይችላል። የህፃናት ቲያትር ግን ከማዝናናት ባለፈ ልጆች ስነ ምግባርን የሚያውቁበት፣ ሀገራቸውን ባህል ሲያውቁ ወቅት ታሪክ እንዲያውቁ የሚደረግበት፣ የተለያዩ አስተሳሰቦችን እንዲይዙ ነገ ለማንነታቸው መሰረት የሚጥሉበት፣ ለምሳሌ ነገ ምን መሆን እንደሚፈልጉ ራሱ እዚህ ጋር ወስነው የሚሄዱበት ሮል ሞዴሎቻቸውን የሚቀርጹበት በርካታ ጥቅሞች አሉት የህፃናት ትያትር ከዛም ባለፈ ደግሞ ለነገ የኪነ ጥበብ ባለሙያ የሚሆኑ ልጆችን ራሱ የምናፈራበት ነው ለህጻናት ቲያትርም፣ ሙዚቃም አጠቃላይ ማለት ነው። አዋቂዎችን ቲያትር ከማዘጋጀት ይልቅ የህጻናትን ቲያትር ማዘጋጀት ፈታኝ እንደሆነ የሚያነሱ ሰዎች አሉ። ለህጻናት የሚቀርቡ የተውኔት ስራዎች የሚፈልጉት ምን ልዩ ሁኔታ አለ? ፈታኝነቱስ ከምን የመጣ ነው? የህጻናት ቲያትር የሚፈትነው አንደኛ፣ ለምሳሌ የአዋቂ ቲያትር ስትሰራ ቲያትር ልይ ብሎ ወስኖ ቁጭ ብሎ ለማየት ተዘጋጅቶ የሚመጣ ተመልካች ነው የአዋቂ ቲያትር የህጻናት ቲያትር ግን ልጆች በየተለያየች ቅጽበት ውስጥ የተለያየ ነገር ሀሳባቸውን ይሰርቀዋል፣ ወደ ተለያየ ነገር ይሳባሉ። ስለዚህ የህጻናት ቲያትር ስታዘጋጅ ከባዱ ነገር በዛ ቲያትር ውስጥ ተጀምሮ እስኪያልቅ ልጆች አንድ ቦታ ቁጭ ብለው ያንን ቲያትር እንዲያዩት የሚያስችሉ ድርጊቶችን፣ ኢቨንቶችን፣ የተለያዩ ነገሮችን፣ የሚስቧቸውን ነገሮች ጠምረህ የምታዘጋጀው ቲያትር መሆኑ ነው ምክንያቱም ከአምስት አስር ልጆች ስልቾች ናቸው። አምስት ደቂቃ አይተው በሌላ ነገር ሊሳቡብህ ይችላሉ። ስለዚህ በየፊኖቹ ልጆቹን የሚስቡ ነገሮች፣ ከለርፉል የሆኑ ነገሮች፣ በድርጊት የተሞሉ ነገሮችን ነው ልታቀርብላቸው የምችለው እንጂ ዲያሎጎችን ብቻ ጸቃ ታሪኩን ብቻ እንዲከተሉ ታደርለም፣ ስልቹም ስለሆኑ ማለት ነው። ስለዚህ የህጻናት ቲያትርን ማዘጋጀት ከባድ የሚያደርገው አንድ ይሄ ነው። ሁለተኛው የልጆቹ ፍላጎት የተለያየ ነው። ለምሳሌ የአዋቂ ቲያትር በቃ ቲያትር ለማየት የመጣ ነው። ስለዚህ የተለያዩ ፍላጎት ላይኖሩ ይችላል። ልጆች ግን የተለያየ ፍላጎት ነው ያላቸው። አንተ ጋር የሚመጡት ልጆች ደግሞ ቢፈልጉት ምን እንደሆነ ቀድመን አታውቅ ትችላለች። ስለዚህ የሁሉንም ልጆች ፍላጎት ሊያሟላ የሚችል ስራ ስለሆነ ማቅረብ የሚጠበቅብህ ፈታኝ የሚያደርጉት እነዚህ ነገሮች ናቸው። ወይዘሮ ሂሩት ከመቶ ሚሊዮን በላይ ህዝብ ባላት ኢትዮጵያ ህጻናት ተውኔቶችን የሚታደሙበት እድል በበቂ ሁኔታ አልተመቻቸም ሲሉ የሚሟገቱ ሰዎች አሉ። ህጻናትና ወጣቶች ቲያትርን ከመሰሉ ጥቂት የማሳያ ስፍራዎች ምናልባትም ብቸኛው ማለት እንችላለን። ከዚያ ውጪ አሁንም በተለያዩ ክልሎች ያሉ ህጻናት ከቲያትር በረከት ሊቋደሱ አልቻሉም ይባላል። ነገሮችን ለማሻሻል ምን መደረግ አለበት? ይሄ በህጻናት ቲያትሩን ብቻ ሳይሆን ያው በአዋቂ ቲያትሩም ያለው ችግር ነው። ቲያትር ቤቶች ያሉት አዲስ አበባ ላይ ብቻ ነው። ሌላ ክልል ከተሞች ላይ ምንም አይነት ቲያትሮች የሉ። ግን ምንድነው መደረግ ያለበት? አንድ በተለያዩ ክፍለ ሀገሮቹ የህፃናት ቲያትሮች የሚቋቋሙበት መንገድ ቢመቻች ነው። ሌላው ደግሞ የህፃናት ቲያትር አሁን እኛ ያለንበት ቲያትር ቤት ራሱ ከከተማ ወጥቶ ስራዎችን ለማቅረብ ብዙ ጊዜ ይሞክራል፣ ሊያስተባል እቅድ ያወጣል። ግን የህፃናት ቲያትርን የሚደግፉ አካላት ስለማይገኙ ያንን ማድረግ ሳይቻል ይቀራል ማለት ነው እና እነዚህ ነገሮች ቢመቻቹ በተለይ ደግሞ አሁን አንተ እንዳልከው እኛም አንድ ሁለቴ ክልል ላይ ወተር ህጻናት ቲያትር ስንሰራ በጣም በቃ ተሰምቶን የመጣ ነው። ነገር ህጻናት ቲያትር የሚባል እንኳን የማያውቁ ህጻናቶች ህጻናት ያትር መኖሮን ጨመር ማለት ነው የማያውቁ ተመልካቾች ነበረ የነበሩት ማለት ነው። ስለዚህ አንድም በየክልሎቹ እንደዚ አይነት የህጻናት ቲያትር ቤቶች ይቋቋሙ እንደው ያን ማድረግ እንኳን ከባድ ቢሆን አሁን ያለውን ቲያትር ቤት እንኳን ቲያትሮችን ይበወጣ በየክልሎቹ ላሉ ህጻናት ተደራሽ የሚደረጉባቸው መንገዶች ቢኖሩ እኛ ጥሩ ነው ብለን ነው ምና በዚህ ፈታኝ በሆነ ነገር ግን ደግሞ የተተኪውን ትውልድ ለመቅረጽ ደግሞ ትልቅ ሚና ባለው የጥበብ ስራ ውስጥ ለአመታት ሲለፉ የነበሩ ባለሙያዎች አሉ እንደ አዋቂዎቹ ተዋናዮች እና የፊልም ሰሪዎች መድረኩንም ምስጋናውን የሚያገኙ አይመስለኝም የተወሰኑትን ስማቸውን ማስታወስ መጥቀስ እንችል ይሆን ለምሳሌ አሁን ኢትዮጵያ ውስጥ የለም አሜሪካ ነው የሚገኘው ሰለሞን መንግስቴ በጣም በርካታ የህፃናት ቲያትሮችን በታሪኩም ይመስለኛል ለቤቱ ብዙ ትያትሮችን የጻፈ ሰው ነው አሁንም ለረፍት ወደ ኢትዮጵያ ሲመጣ አንድ ቲያትር ጥፎ ይሄዳል እና እሱም በዚህ አጋጣሚ እኛ በጣም ትፈልጋለን ሌላ ደግሞ በሀይሉ ደርሶ የሚባል ባለሙያ አለ እሱም ከኢትዮጵያ ውጭ ነው አሁን ያለው እሱም በርካታ የህፃናት ቲያትሮችን ደርሷል ሌሎቹም አሁን እዚህ ሀገር ውስጥ ያሉ አሉ አስታውሽኝ በነጋ ምናልባት ስሟን ታቃዋለሁ ይ ስለማሰብ ከዛ በተጨማሪ ደግሞ በክወና ለምሳሌ ሌሎች ተማሪ እድሎች እያሏቸው ግን እኛ የህፃናት ቲያትር ነው መስራት የምንፈልገው ብለው እስካሁንም ቤት ውስጥ ያሉ ባለሙያዎች አሉ። በደምስ የበየነ፣ ረሻ ገብረ ማርያም፣ ጋሪ ልሸቱ፣ አንዱ አለም ካሳሁን። ሌላ ብዙ ሰዎች ወደ አዋቂ ቲያትር ቤት ሄደው መስራት ይችላሉ። እድሉም አላት ግን አይፈልጉትም። እስካሁን የህፃናት ቲያትር ነው መስራት ያለብን ብለው ቤት ውስጥ እያገለገሉ ያሉ ናቸው። ከዛ ውጪ እንግዲህ ትያትር ቤት ብዙ በርካታ ባለሙያ ላዋቂ ትያትር ቤቶችን ያፈራቸው አርቲስቶች አሉ። የትያትር ርዕሶችንም ማንሳት እንችል ይሆናል። ድሮ ድሮ በኢትዮጵያ ሬዲዮም በኢትዮጵያ ቴሌቪዥን ላይም ሲተዋወቁ እንሰማ ነበረ። አድማጮች እነዛን ቲያትሮች ቢያንስ እያሰቡ እንዲዘክሯቸው ለማድረግ አንድ ሁለቱን ሶስቱን መጥቀስ ይቻል ይሆን? ዶዮ የሚል ትያትር ነበረ የገንፎ ተራራ፣ በቅርብ ጊዜ ደግሞ እኔ እንግዲህ እዛ ከገባሁ የማውቀው ሶስት መናሳቶች የሚትያትር አለ፣ ሻምፒዮና የሚትያትር ነበረ፣ የተቀደደው ተራራ፣ የብር ላይ ነዋሪዎች። በጣም ብዙ ናችሁ። በጣም አመሰግናለሁ። እኔ የክፍለ ሀገር ልጅ ነበርኩ፣ ቲያትር የማየት እድሉ አልነበረንም። ነገር ግን በኢትዮጵያ ቴሌቪዥን ተቀርጸው ከቀረቡና ከማድረሳቸው ቲያትሮች መካከል አንድ ተንኮሎ የሚል ቲያትር ነበረ። ልክ ነህ፣ ተንኮሎ አለ። እየሰራችሁ ስላለው ነገር ትልቅ አክብሮት አለኝ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁኑ። ልውጡ እሺ። እኔም በጣም አመሰግናለሁ። እንደዚህ የህጻናት ቲያትርን ትኩረት መሰጠት አለበት ብላችሁ እናንተም እንደዚህ አይነት ፕሮግራም በማዘጋጀታችሁ đã want you want đã want you want cho want you

يا ترى انو يا الجنه I <laughs> will be a በአዲስ አበባ ዩኒቨርሲቲ በቴክኖሎጂ ትምህርት ክፍል የመጨረሻ ዓመት ተማሪ የነበረው ጋዲሳ ሄርጴሳ ነሐሴ 26 1996 በወቅቱ ኢትዮጵያን ሲያስተዳድር በነበረው የኢህአዴግ መንግሥት የደህንነት ሰዎች በቁጥጥር ስር መዋሉ በፊልም የተሠራው የህይወት ታሪኩ ያሳያል። ወንድሙ አቶ ታዬ ሄርጴሳ ጋዲሳ በመንግሥት ሰዎች ከተወሰደ በኋላ በሁለተኛው ቀን በማዕከላዊ እስር ቤት እንዳገኙት ያስታውሳሉ። ለእስሩ ምክንያት በወቅቱ የኦሮሚያ ክልል አስተዳደር መቀመጫ ከአዲስ አበባ ወደ አዳማ እንዲዛወር የተወሰነው ውሳኔን መቃወሙ እንደነበረ ተገልጿል። ከሁለት ዓመታት የእስር ቆይታ በኋላ በቃሊቲ ማረሚያ ቤት ውስጥ ጉዳት እንደደረሰበትና በምኒሊክ ሆስፒታል ለሕክምና ከተወሰደ በኋላ ሕይወቱ ማለፉንም ወንድሙ ተናግረዋል። በዚህ ሳምንት የጋዲሳኔ ሕይወት የሚመለከት አንድ ፊልም ተመርቋል። ስለ ፊልሙ ዳዊት ገልሞ ቀጣዩን ይነግረናል። በአዲስ አበባ ዩኒቨርሲቲ ቴክኖሎጂ ትምህርት ክፍል የመጨረሻ ዓመት ተማሪ የነበረው ጋዲሳ እርጳሳ ነሐሴ 26 1996 በወቅቱ ኢትዮጵያን ሲያስተዳድር በነበረው የኢህአደግ መንግሥት የደህንነት ሰዎች በቁጥጥር ስር መዋሉ በፊልሙ የተሠራው የሕይወት ታሪኩ ያሳያል። ወንድሙ አቶ ታዬ እርጳሳ ጋዲሳ አበባ መንግሥት ሰዎች ከተወሰደ በኋላ በሁለተኛው ቀን በማዕከላዊ እስር ቤት እንዳገኙት ያስታውሳሉ። ለእስሩ ምክንያትም በወቅቱ የኦሮሚያ ክልል አስተዳደር መቀመጫ ከአዲስ አበባ ወደ አዳማ እንዲዛወር የተወሰነውን ውሳኔ በመቃወሙ እንደነበር ገልጾልናል። ከሁለት ዓመት የእስር ቆይታ በኋላ በቃልቲ ማረሚያ ቤት ውስጥ ጉዳት እንደደረሰበትና ወደ ምኒሊክ ሆስፒታል ለሕክምና ተወስዶ ሕይወቱ ማለፉን ወንድሞ አቶ ታዬ ያስታውሳሉ። ከብዙ ዓመታት በኋላ በቅርቡ የማዕከላዊ እስር ቤት ተዘግቶ ወደ ሙዚየም ሲቀየር በግድግዳው ላይ ከተጻፉት ማስታወሻ ከእኔና ከከሳሼ ማን ነው ወንጀለኛ የሚለው የጋዲስ ጽሁፍ አንዱ ነበር። የዚህን ወጣት ታሪክ አዘጋጅቶ ገዲ በሚል ርዕስ ለፊልም ያበቃው ወጣት ብስራት ጌታቸው ነው። ጉቱማን ጉቶቶን ታኔ ብኡረ ከንጎዳ ቴሴና ሳት ዳአኮመዴቱ ፊለር ስቶሪ ረንጀን ባየ ተደበልት ጅሩ ብኡ ረጎዳት መለስ ሴና ዱጋ ቆፈንቲ ሲንጀሌራዋን በፊልሙ ስራ ላይ መሰረታዊ የሚባሉ መረጃዎችን ጨምረንበት ነው ያዘጋጀ ነው። ለምሳሌ ስለ ፍቅርና ከቤተሰቡ ጋር ስለነበረው ሁኔታ አካተናል። ጋዲሳን በዚህ ታሪክ ውስጥ እንደ ምሳሌ ወሰድ ነው እንጂ ያኔ በአዲስ አባ ዩኒቨርሲቲ በመሰል ምክንያት የተባረሩ ከሶስት መቶ ሰባ በላይ የኦሮሞ ተማሪዎች ናቸው። ስለዚህ የሌሎቹን ተማሪዎች ገበሬዎችም ህይወት የሚያሳይ ፊልም ነው። የፊልሙ ቀረጻና ቅንብር አንድ ዓመት መፍጀቱን የተናገረው ብስራት ከ400 ሺ በላይ የኢትዮጵያ ብር ወጪ እንደተደረገበትም ገልጸዋል። ያኔ በ1990ዎቹም ሆነ ከዛም በኋላ በህዝባዊ አመፅ ተሳትፎ የተሰዉ ብዙ ወጣቶች አሉ። ለምን በጋዲሳ ህይወት ላይ አተኮርክ? ለሚለውም የፊልሙ ጸሐፊ ምላሽ አለው። ዋንቶኒ በረቶኒ ሮሰና ከካሳቱረን አመረት አንደኛ በቅርበት ስለማውቀው ነው። ሁለተኛ ደግሞ ያኔ የነበረው እንቅስቃሴ ለማን ምን ጥቅም አስገኘ የሚለውን ማሳየት ፈልጌ ነው። ሌላው ደግሞ በተቃውሞ ላይ ግልጽ ባልሆነ አኳኋን የተገደሉ ሰዎች ሞት እንዲታወስም ጭምር ነው። ምክንያቱም በጥይት የተገደሉት በይፋ ይታወቃሉ በድብቅ ስለተገደሉት ግን የተነገረ ታሪክ የለም ለዚያ ነው ታሪኩን የመረጥኩት አ ጋዜጠኛ ፍቃዱ ዳዲ በፊልሙ ላይ ዋና ገጸ ባህሪ ጋዲሳ ወይም ገዲ ወክሎ ተጫውተዋል በረኩ መቼቱ በ1996 ዓ ም የኦሮሚያ መዲና ከአዲስ አበባ ወደ አዳማ በመዛወሩ ምክንያት ከተቀሰቀሰው የተማሪዎች የተቃውሞ ጥያቄ ነው የሚነሳው። ከዚያ በዚህ ታሪክ የተጠቀሰው ጋዲሳ ከአዲስ አበባ ወደ ትውልድ መንደሩ ጥቁር እንጭን ይሄዳል። የታሪኩ መቋጫ ደግሞ እስከ 2014 ዓ ም ነው። እናም መቼቱ እንዳይጋጭብን ብዙ ጥረት አድርገናል። ቀረፃውን በጋዲሳ ትውልድ ሀገር አከናውነናል። የአዲስ አበባና የአዳማ ዩኒቨርሲቲዎች የቀረጻ ቦታ ስለከለከሉን በመጨረሻ ላይ በአምቦ ዩኒቨርሲቲ ነው ያከናወን ነው። አምቦ ዩኒቨርስቲ ረት ቦደራ የመከነርገን ናፍ የመሰሰነ ኤጉዳፍ አታተሰና የግዲ ፊልም የቀረጻ ስራ በምዕራብ ሸዋ ዞን ጥቁር እንጭኒ፣ በአምቦ፣ በቢሾፍቱና በአዲስ አበባ መከናወኑንም የፊልሙ አዘጋጅ ወጣት ብስራት ገልጸዋል። አቶ ታዬ ኤርጳሳ የጋዲሳ ታላቅ ወንድም ናቸው። ከአዲሳ ብሩህ ተስፋ የነበረው ታታሪ ተማሪ ነበር ካሉ በኋላ ስለ ፊልሙ የምከተለውም ብለዋል። ዮ ፊልም ከነረት ርማታን ፊልሙን ያዘጋጁት ልጆች ጋዲሳን በአካል አያውቁትም። በሞተበት ወቅትም ምናልባት ሕጻናት የነበሩ ናቸው። ታሪኩን አጥንተው ይህን ፊልም ማዘጋጀታቸውን እኛ እንደ ቤተሰብ በበጎን የምንመለከተው። ያኔ እስር በማዕከላዊ በአለም በቃኝ በከርቸሌ ምን እንደሚመስል ከዚህ ፊልም ማየት ይቻላል። ይህም ለአጥኚዎች መልካም ነገር ነው። ፊልሚቲ ገዲ የሚል መጠሪያ የተሰጠው ይህ ፊልም በፎርኬ የምስል ጥራት ደረጃ መቀረጹን አዘጋጆቹ ይናገራሉ። ነገር ግን ባለፈው እሁድ ስመረቅ የድምፅ ጥራት ችግር እንደነበረው የፊልሙ ዋና ገጽ ባህሪን የተጫወተው ፍቃዱ ዳዲ ገልጸዋል። ለዚህም ፊልሙን ጽፎ ያዘጋጀው ወጣት ብስራት ጌታቸው ፊልሙ በርግጥ በፎርኬ የምስል ጥራት መቀረጹን ገልጸው የምርቃ ዝግጅቱ የተከናወነበት የአዲስ አበባው የኦሮሞ ባህል አዳራሽ ይህ ምስል ጥራቱን ለማሳየት የሚያስችል መሳሪያ አለመኖሩን እንደ ምክንያት ተናግረዋል። በድምፅ በኩል ግን ፊልሙ በቅርብ እርምት ተደርጎለት ለእይታ ይበቃል ብለዋል። ለአሜሪካ ድምፅ ቅልሙ ዳዊት ከአዳማ Yahweh, know what it's <tries> like you Yawa iram prasaka alati akuco alati nafcocho utadap takco kena maktu bunda baca kena maktu di bunda baca kena jera jera Terukup madad raji barakanaraja ko mirta bukan agak darsei mama kana raji Barakana job በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። ዝግጅታችን ይቀጥላል። አሁን ወደ አዲስ አበባ እንመለሳለን። የኢትዮጵያ ዋና ከተማ፣ የአፍሪካ ሀገር ዲፕሎማቲክ መናገሻ የሆነችው አዲስ አበባ ላይ ውበት ለመጨመር የወጠኑ ወጣቶች እንቅስቃሴ ከጀመሩ ሰነባብተዋል። ለወትረው በማስታወቂያ ወረቀቶች ውበታቸውን አጥተው የነበሩ የመንገድ ዳር ግንብና ግድግዳዎች በውብ የስዕል ስራዎችም ማማር ጀምረዋል። በዚህ በጎ ተግባር ላይ ከተሰማሩ ወጣቶች ጋር አጭር ቆይታ አድርጌያለሁ። የቡድናቸው ስም አዲስ ስትሪት አርት ይሰኛል። የቡድኑ አጋር መስራች ሰለሞኑ ክፍሌ የቡድኑን አጀማመርና ሕልም በመቀጠል ያጋራናል። ከተቋቋመ ሶስት አመት ሆነው። አብረን ከሌሎች አርቲስቶች ጋር እንዲሁ እናወራ፣ አንድ ሰው ከመሃል ተነስቶ ለምን እንደዚህ አንሰራ፣ ይሄ ነገር እኮ አልተለመደም የሚባል አይዲያ ይመጣና ስለዚህ ወደ ተግባር እንገባለን። ማለት ትንሽ ልጆች ነን ያለ ነው አንድ ሶስት ምም ከዛ በተረፈ ግን ከሌሎች አርቲስቶች ጋር እንሰራለን። በየጊዜው አዳዲስ አርቲስቶች አብረውን ይመጣሉ። አዲስ ነገር ስለሆነ ሰው ፍላጎቱን ይገልጽልናል እና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋቸዋለን። በተለይ አሁን ሶሻል ሚዲያም ስላለ ያን ጊዜ ማን ምን እየሰራ እንደሆነ ስለምናውቅ ደውለን አንድ ፕሮጀክት ሲኖር እንዲሳትፉ እንጋብዛቸዋለን ማለት ነው። እንዲ እንዲ እየተባለ ሶስት አመት ሞላው ማለት ነው። በሶስት አመት ቆይታችሁ በከተማዋ የተለያዩ ስፍራዎች ስራዎቻችሁን ያሳያችሁ እንደሆነ ከገጻችሁ አይቻለሁ። የት የት ቦታ ምን አይነት ስራዎችን እንደሰራችሁ እስቲ ባጭሩ ንገረን። እሱን ከመናገሬ በፊት ምንድነው ዋናው አላማችን፣ ኦር ደግሞ እኛ መስራት የሚፈልገው ነገር ምንድነው የሚለው ነገር ገልጬ ከዛ ወደ ጠየቀኝ ጥያቄ ብገባ ይሻላል። ዋናው አላማችን ምንድነው? እንደዚህ አይነት የአርት አይነት አልታወቀም። አርት ሲባል ብዙ ሰው የሚያስበው ምንድነው ጋለሪ ውስጥ የሚታይ የሆነ ነገር ነው። እዚ ከዛ ውጭ ያለው ማህበረሰብ ጋለሪ ገብቶ ማለትም ጋለሪ ገብቶ የስነጥበብ ውጤት የማየት እድል የሌለው ሰው ያለምንም ግብዣ ጎዳና ላይ በሚሰሩ ጥበቦች ራሱን እንዲያዝናና፣ ከዛም በተረፈ ደግሞ ማስተማር ይችላል። ስለዚህ አዳዲስ የሚሰሩ መንገዶች አሉ፣ የባቡር ፕሮጀክቶች አሉ በማስተዋወቂያ የተጨናነቁ ግድግዳዎች ያሉ እነሱን በመጠቀም በውጤት መስራት ነው የሚፈልገው። ስለዚህ ዋናው ፎከስ ያደረግንበት ነው ይሄ ኒውራል ኦር ደግሞ የግድግዳ ላይ የቅብ ስራ ኦር ደግሞ ግራፊቲ ሁለተኛው ማለት ነው። ዲስፕሬን በመጠቀም የሚሰሩ ስራዎች ላይ ነው በአሁኑ ሰዓት እያደረግን ያለ ነው። አንዳንድ ኦፖርቹኒቲዎች አሉ። እነሱን በመጠቀም ራሳችንን ማስታወቅ። ለምሳሌ አንተም እኛ ገጽ ላይ ያየኸው አለ። አሁን በጣም በሰፊው እየሰራ ነው ያለው ጥበብ በአደባባይ የሚባል ፕሮጀክት ነው። የጀርመን የባህል ተቋም ኦርጋናይዝ አድርጎት እየሰራ ያለ ስራ ነው እና ስለዚህ ጥበብ አደባባይ የዋናው አላማው ምንድነው? አርቱን ወደ አደባባይ መውሰድ። ቅድም እንደነገርኩ ከተደበቁ ስል ማሳያ ስፍራዎች ወስዶ፣ ወደ አደባባይ ወስዶ ሌሎች ሰዎችም እንዲያዩ ማድረግ። ስለዚህ እነሱን በመጠቀም እኛም ራሳችንን ማስታወቅ ፈለግን። ስለዚህ ብዙ ቦታዎችም ሰርተናል፣ በተለይ አራት ኪሎ እና ፒያሳ አካባቢ ላይ። አሁን የመንግስትን ፍቃድ ማግኘት ከባድ ነው። ስለዚህ ምን እያደረግን ነበረ እነዚህ የፈራረሱ ቤቶች አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎቹን አላማችንን በመግለጽ እንዲፈቅዱልን በማድረግ የእነሱን ግድግዳ እየተጠቀምን የራሳችንን ሀሳብ እዛ ላይ እንሰራለን ማለት ነው። ከዚህ በፊት ሌሎች አርስቶችም የሞከሩት አሉ። ቦሌ አካባቢ እንደዚህ የተሰሩ አሉ ማለት ነው። ሰለሞን፣ ስራዎቻችሁ በምን በምን ርዕሰ ጉዳዮች ላይ ያተኩራሉ? ማንም ሰው የመረጠውን ሀሳብ ማቅረብ ይችላል ወይስ የሚፈቀዱና የማይፈቀዱ የአደባባይ ስዕል አይነቶች አሉ? አሉ የሳት ሲባል የማይፈቀድ ኦር ደግሞ ኢሌጋል አርት ኦር የሚፈቀድ ደግሞ ሌጋል የሚባለው አርት አለ። እኛ የምንሰራው ግን የሚፈቀዱ አርቶች ላይ ነው። ምክንያቱም አደባባይ ላይ እስከሰራኸው ድረስ ግጭት ያስነሳል። ሰውም የሚያየው ነገር ጥሩ መሆን አለበት። በእርግጥ እኛ ሀገር አልተለመደም እንጂ ሌላው ዓለም ኢሌጋል ግራፊቲ ተብሎ ኢሌጋል አርት ስትሬት አርት ተብሎ ሰዎች ባቡር ላይ ሊሆን ይችላል የሰው ግድግዳ ላይ ሊሆን ይችላል እየስሩ ሀሳባቸውን ያንጸባርቃሉ። እኛ ግን ሞር እየሰራን ያለ ነው እንዴት ነው ሰው አይቶ ሊደሰትበት ሰው አይቶ ሊማርበት የሚችለው ነገር ላይ ነው። በአሁኑ ግን በዚህ በሁለት ሺ ሀያ ወር በእኛ ሁለት ሺ አስራ ሶስት ከመግባቱ በፊት ወደ ሁለት ሺ አስራ ሁለት መጨረሻ አካባቢ አሁን የነገዱ ፕሮጀክት ላይ የተሳተፍን ጊዜ የጥበብ በአደባባይ ላይ ስንሰራ የነበረው የአርት ውጤት ምንድነው? ስለ ማይግሬሽን ኦር ደግሞ ስደት የሚለው ኮንሴፕት ላይ ነው። ስለዚህ ሁሉም ሰው ስደትን በምን ይገልጸዋል? አርቲስቶች ስድስት አርቲስቶች ነበርን። ስድስታችንም የየራሳችንን ስደትን የምንገልጽበት መንገድ ተጠቅምን የሰራ ነው ማለት ነው። ስራችሁን የተመለከቱ ሰዎች ምን አይነት ምላሽ ሰጧችሁ? ከተማዋን እያሳመራችሁ ነው የሚለው ይበዛል ወይንስ ጎዳናውን ሁሉ ስዕል በስዕል አደረጋችሁት ብሎ ይወቀሳችኋል። ከመንግስት አካልስ ምን አይነት ድጋፍ እያገኛችሁ ነው? እስካሁን ያው የወቀሰ የለም እውነት ለመናገር፣ ምክንያቱም እንደነገርኩ አዲስ ነገር ስለሆነ ሰው በጣም ኢንተረስትን ነው ስለዚህ፣ የማበረታታት ሁኔታ ነው ያለው እንጂ እስካሁን የወቀሰን ነገር የለም። እኛም የምንሰራው በእርግጥ ውበት ያለው ነገር ነው። ትርጉሙን፣ አንዳንድ የምንሰራቸው ስራዎች በእርግጥ ቶሎ ላይገባቸው ይችላል አንዳንድ ሰዎች። ስለዚህ ያው በራሳቸው መንገድ የሚረዱትም አሉ። ከዛ በተረፈ ግን አይተውት ውበቱን ብቻ የሚያደንቁ ብዙ አሉ። ስለዚህ እስካሁን ከህብረተሰቡ እንደውም ብዙ እንድንሰራ ነው እንጂ የወቀሰን የለም። የእኛን ግሩፕን ጆይን ማድረግ የሚፈልጉ ብዙ ሰዎች ያሉ እየጻፉልን ነው ፌስቡክ ላይም ኢንስታግራም ላይም ማለት ነው። ስለዚህ እስካሁን አስደሳች ውጤት ወይም ምላሽ ነው ያለው። ከመንግስቱ ጋር በተገናኘ ግን ከመንግስቱ ጋር ለመስራት እውነት ለመናገር በአሁኑ ሰዓት በጣም ከባድ ነው። በተለይ በኮሮና ሰዓት ፎከሱ መንግስት እዛ ላይ ስለሆነ ማለት ነው እንጂ እኛም አሁን ኮሮናን በተመለከተ ስትሬት አርትን በመጠቀም ለኮሮና ጎዝነት ወር ደግሞ ምን ማድረግ ያለብንን ነገር ለህዝቡ መልእክት ለማስተላለፍ የሚያስችል የስትሬት አርት የጎዳና ላይ የጥበብ ውጤት እንዲኖር ፕሮፖዛል አቅርበን አዘጋጅተን ነበር። እስካሁን ምንም የተሰጠ ምላሽ የለም። ግን የመንግስት እጅ ቢገባበት ይሄ ስትሬት አርትን የተመለከተ ነገር ውጤቱ በጣም ከፍ ያለ ነው የሚሆነው። ምክንያቱም ሌሎች ሀገር ላይ ምሳሌ ማየት እንችላለን። ምን ያህል ከቱሪዝምም አንጻር ሊሆን ይችላል፣ ከተማ ማስዋብ አንጻር፣ ከብዙ ነገር ፖዘቲቭ ከሆኑ አንጻሮች ብዙ ጥቅም አለ። ስለዚህ እስካሁን ከመንግስት ጋር እየሰራን አይደለም። ለወደፊቱ አላማ አለን ከመንግስት ጋር የመስራት የወደፊት ህልማችሁ ምንድን ነው? ከዚህ ቡድን ጋር በተያያዘ ምን ምን ነገሮችን ነው ለወደፊቱ መስራት የምትፈልጉት? እኔ የአዲስ አበባ ልጅ ነኝ። አዲስ አበባ በጣም እያደገች ነው፣ እየተለወጠች ነው። ስለዚህ ብዙ ነገር መስራት እንችላለን፣ መስራትም እንፈልጋለን። ስትሬት አርት በመጠቀም ማለት ነው። አይተናል ኤግዛምፕሎችን ውጭ ሀገር። ስለዚህ ከእሱ ነው እኛም ማለት መገልበጥ የምንፈልገው፣ ከሌሎች ሀገር መማር እንችላለን። ስለዚህ ደግሞ ኢትዮጵያን በአጠቃላይ አዲስ አበባ ብቻ ሳይሆን ኢትዮጵያንም ጨምሮ ብዙ የሚወራ ነገር አለ። አርትን በመጠቀም እንደነገርኩ አርት ይባል ጋለሪስ ብቻ አለኝ ያለው ጎዳና ላይ ሞተን መስራት እንችላለን። ስለዚህ ኢትዮጵያ ውስጥ ብዙ ሊባሉ የሚችሉ ከታሪክ አንጻር ከሶሻል ላይፍ አንጻር ከብዙ ነገር አንጻር ማውራት የምንችላቸው ነገሮች አሉ። ስለዚህ ይሄንን ነው ለህብረተሰቡ ማሳየት የምንፈልገው። መንግስትም ፈቅዶ እዚህ አይዲያ ላይ ሰፖርት ድጋፉን እንዲደግፈን እንፈልጋለን። ስለዚህ ዋናው አለማችን ይሄን ስትሬት አርትን ማስተዋወቅ ነው፣ መጀመሪያ ለአዲስ አበባ፣ ቀጥሎ ሙሉ ኢትዮጵያ ማለት ነው። እጅግ በጣም አመሰግናለሁ። ሰለሞን ክፍሌ የአዲስ አበባ የአደባባይ ጥበብ ወይንም አዲስ ስትሪት አርት አጋር መስራች በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። ለሁላችሁም መልካም እድል እመኛለሁ። እኔም አመሰግናለሁ። በጣም አመሰግናለሁ። አብረን ስላመሸን በእጅጉ ደስ ብሎናል። እናመሰግናለንም። በሚቀጥለው ሳምንት እንገናኛለን። ሀብታሙ ስዩም በመስተንግዶ አብሬያችሁ ነበር። የቸር ምሽት ይሁንላችሁ።